ከደንቢዶሎ ዩኒቨርሲቲ በጸጥታ ስጋት ምክንያት ወደ ቤተሰቦቻቸው ተመልሰው ከነበሩ ስምንት መቶ ተማሪዎች አብዛኞቹ ወደ ትምህርት ገበታቸው መመለሳቸውን የዩኒቨርሲቲው ፕሬዚደንት ዶክተር ለታ ተስፋዬ ሰሞኑን አስታውቀዋል። ግቢውን ለቀው ወጥተው የነበሩት ተማሪዎች ከአማራ ክልል ብቻ የሄዱ እንደነበሩ ተደርጎ የተነገረውም እውነት እንዳልሆነና ተማሪዎቹ ከሁሉም የሀገሪቱ አካባቢዎች የሄዱ መሆናቸውንም ፕሬዚደንቱ ገልጸዋል። ከዩኒቨርስቲው ቅጥር ውጪ ተጠልፈዋል ወይም ታግተዋል የተባሉትን ተማሪዎች ለማግኘትም ዩኒቨርስቲው ከመንግሥት ጋር እየሠራ መሆኑን ዶክተር ለታ ተናግረዋል። ናኮር መልካ ነው ያነጋገራቸው። ነሆ በኢትዮጵያ ዩኒቨርሲቲዎች ውስጥ ከጥቂት ወራት በፊት ተከስቶ የነበረው ግጭት ሰለባ ከሆኑ 23 ዩኒቨርሲቲዎች መካከል አንዱ የደምቢዶሎ ዩኒቨርሲቲ መሆኑ ይታወቃል። ይህንኑ የጸጥታ ችግር በመሸሽ ወደ ቤተሰቦቻቸው ሲመለሱ ከነበሩ ተማሪዎች መካከልም 14ቱ ከዩኒቨርሲቲው ውጪ እንደታገቱ ሲገለጽ ቆይቷል። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋዬ የ14 ዩኒቨርሲቲው ተማሪዎች እገታ በተለያዩ ብዙኃን መገናኛ አውታሮች ከተሰራጨ በኋላ ዩኒቨርሲቲው በአሁኑ ጊዜ የሚገኝበትን ሁኔታን በስልክ አብራርተዋል። አራተኛ ትውልድ ዩኒቨርሲቲ ከሚባሉት ውስጥ አንዱ ነው። እንደ ሌሎቹ ዩኒቨርሲቲዎች ለሶስተኛ ጊዜ ተማሪዎችን ተቀብሎ ከአንደኛ ዓመት እስከ ሶስተኛ ዓመት ያሉት ከሶስት ሺ በላይ የሚሆኑ ተማሪዎችን እያስተማረ ይገኛል ማለት ነው። ሆኖም ግን በተፈጠረው ክስተት በተለያየ ጊዜ ዩኒቨርሲቲያችን ለሶስተኛ ጊዜ ተቋርጦ ነበር። በተደረገው ጥረት አካባቢ ማህበረሰብ ከአባ ገዳዎች፣ ከሃይማኖት አባቶች ጋር በተደረገው ውይይት ትምህርት ከተቋረጠ በኋላ ወደ ነበረበት ተመልሷል። ለመጨረሻ ጊዜ የተቋረጠበት ጊዜ መች ነበር? አሁን የመማር ማስተማር ሂደት ውስጥ ሲገባው ከመቼ ጀምሮ ነው? አሁን ግን ትምህርት ሙሉ በሙሉ ተጀምረዋል፣ ማለት ነው። ከሁለት ሺህ ስድስት መቶ በላይ የሚሆኑ ተማሪዎች ኦልሬዲ ግቢ ውስጥ አሉ። ትምህርት ይቀጥለዋል፣ ማለት ነው። ሙሉ በሙሉ ትምህርት ጀምረዋል። ከበፊቱ ጋር ስናነጻጽር የተሻለ ሴኪውሪቲ እና ሴቭን ሴኪውሪ የሆነ ኤንቫይሮመንት ተፈጥረዋል ማለት እንችላለን። ግቢ ውስጥ የነበረው ከዚህ በፊት ካምፓስ ፖሊስ ብቻ ነበረ። አሁን የተጨማሪ የፌደራል ፖሊሶች አሉ። ከተሞች ጋርም ከማህበረሰቡ ከአካባቢ ማህበረሰብ ጋርም ውይይት ተደርገዋል። መቶ ፐርሰንት ማለት እንችላለን የተቻለ ሰአን ብዙ ተማሪዎችም ይህን ያረጋቸው እየተመለሱ ነው። ከትናንት ድረስ ከአማራም ክልል ሲሆን ብዙ ተማሪዎች እየተመለሱ እንደሆነ ማወቅ እንችላለን። ከዩኒቨርሲቲው ቅጥር ግቢ ውጭ በጸጥታ ስጋት ምክንያት ወደ ቤተሰቦቻቸው ለመመለስ መንገድ ላይ የነበሩ አስራ አራት ተማሪዎች በአንፊሎ ወረዳ ሱድ የሚባል ቦታ ላይ ታግተዋል የሚል ዜና ከተነገረ ወዲህ መንግስት ተማሪዎቹን ለማስለቀቅ እየሰራ መሆኑን ሲገልጽ ቆይቷል። የደምቢዶሎ ዩኒቨርሲቲስ ምን እያደረገ ነው? ዶክተር ለታ ተስፋዬ ምላሽ አላቸው። Gracias. ጥረት እያደረገ ነው። እነዚህ ልጆች ለመመለስ ብዙ ጥረት ስናደረግ ነበር ማለት ነው። ያ ጥረት ይቀጥላል። በዩኒቨርሲቲው ከአንድ ወር በፊት ተፈጥሮ በነበረው የጸጥታ ስጋት ወደ ቤተሰቦቻቸው ተመልሰው ከነበሩ ስምንት መቶ ከአንደኛ እስከ ሶስተኛ ዓመት ያሉ የዩኒቨርሲቲው ተማሪዎች መካከል ከሰባ ሰባት በመቶ በላይ ማለትም ስድስት መቶ ሀያ ተማሪዎች ባለፉት ሁለት ሳምንታት ወደ ደምቢዶሎ ዩኒቨርሲቲ ተመልሰው እየተማሩ ነው ብለዋል። ዶክተር ለታ ለቀሩትም ተማሪዎች መልእክት አስተላልፈዋል። የተባለው ቁጥር ከአንደኛ እስከ ሶስተኛ ዓመት ያሉት ናቸው። እነዚህ ከተለያዩ ብሔር ናቸው እንጂ የአማራ ክልል ተማሪዎች ብቻ እንዳልሆኑ በተለያየ ሚዲያም ገልጸናል። እኛም ስምንት መቶ ያልናቸው ተማሪዎች ከአንደኛ ዓመት እስከ ሶስተኛ ዓመት ውስጥ ያሉ ከሀገሪቷ ክልል የተወጣጡ ተማሪዎች ናቸው። ሆኖም ግን እነዚህ ሁሉ ተማሪዎችም ስለሆኑ መመለስ ስላለባቸው ብዙ ጥረቶች ሲደረጉ ነበር። ወደ ስድስት መቶ ሃያ ሚሊዮን ተማሪዎች ኦልሞስት ጊቢ ውስጥ ተገኝተዋል። አሁንም ተመልሰዋል ማለት ነው። መጀመሪያ ላይ የጠቀስኩት ቁጥር አንድ ላይ ከነዚህ ጋር ነው ማለት ነው። ወደ ሁለት ሺህ ስድስት መቶ ያልኩት ቁጥር ከዚህ ጋር ተደምሮ ነው ማለት ነው። የቅ ተማሪዎች ለመመለስ ብዙ ጥረቶች እየተደረጉ ነው። በዚህ አያይዤ መናገር የምንፈልገው ዩኒቨርሲቲው ሴቭ ነው፣ እያስተማሩ ነው፣ ምን ችግር የለም። ማንም በዚህ ሳይደናገር፣ ከግቢ የወጡ ተማሪዎችም እንዲመለሱ ጥሪ ማስተላለፍ ፈልጋለሁ። ታገቱ ከተባሉ ተማሪዎች መካከል አንዳንዶቹ በተለያዩ ቦታዎች ተገኙ ተብሎ የሚሰራጭ መረጃ አለ በማህበራዊ ድረገጾች። ከዚህ ጋር ተያይዞ ዩኒቨርሲቲው ያደረገው ማጣራት አለ ወይም ይህንን ለማወቅ ያደረጋችሁ ጥረት አለ? ሶሻል ሚዲያ ላይ የሚሄደው ሳይሆን እኛ የምናውቀው ኦፊሻሊ የመንግስት የጠየቀን አለ እነዚህ ተማሪዎች እናንተ ናቸው አይደሉም የምለው የማጣራት ስራ ሲሰሩ ነበር ማለት ነው። ከዛ ውስጥ አስራ አራቱ ተማሪዎች የደምቢዶሎ ዩኒቨርሲቲ ተማሪዎች እንደነበሩ ከአንደኛ አመት እስከ ሶስተኛ አመት እንደነበሩ እናውቃለን። ሙሉ መረጃቸውም ነበረን ማለት ነው። የተማሪ ስልክም ጨምሮ የት እንደተማረ የቤተሰብ የት ክልል እንደሆኑም ጭምር ስለምናውቅ እነዛም ጉዳዮች ለመንተን ለሚመለከታቸው ሰዎች ፍለጋ ያረጉ ብዙ ጥረት እናደረግ ነበር። በራሳችን ደግሞ በተቻለ መጠን ስልክ ስንደውል ከቤተሰብ ድረስ ጥረት እናደረግ ነበር ማለት ነው። በዚህ ውስጥ የተሳካልን የአራት ፋሚሊዎችን ስልጋግኝ ስንት ያገኘንበት ሁኔታ ነበረ ማለት ነው። ግን ይህ ማለት ልጆቹን ቀጥታ አላናገርናቸውም። ግን ፋሚሊ እንዳገኘን ብዙ መረጃዎችን ወስደን ለሚመለከታቸውም እንዲያጣሉ ስጠን ነበር ማለት ነው። ያለው ጥረት ይሄ ነው። ከዚያ ውጭ ግን እዚህ ጋር ታይተዋል የሚባለውን ብዙ መረጃዎች መንግስትም እያጣራ ስለሆኑ ምናልባት ብዙ ኮሚቴዎች ተዋቅሮ እየሰሩ ስለሆነ እነሱ ኢንቨስቲጌሽኑ ሲጨርሱ ሪፍ እንደሚያደርጉ ተስፋ አረጋሉ። የተማሪዎቹ እገታ ዜና በዩኒቨርሲቲው ላይ ያመጣው አሉታዊ ተጽዕኖ አለ ወይ ተብለው ለተጠየቁትም ዶክተር ለታ ተስፋዬ መልስ ሰጥተዋል። እንደተባለው በተለያየ ሚዲያ የተለያየ ኢንፎርሜሽን ሲሰራጭ ነበረ ከዩኒቨርሲቲ ጠፍቶ ተብሎ ብዙ ዩኒቨርሲቲ ላይ ብዙ ጉዳት አድርሰዋል ማለት እንችላለን። በተለይም የተማሪዎች ቤተሰብ ዩኒቨርሲቲውን ትራስት እንዳያደርጉ እንዳያምኑ አምኖ ወደ ዩኒቨርሲቲ ልጆቻቸውን እንዳይልቁ እንዳይልኩ ዩኒቨርሲቲው ሬፒቴሽን ሙዚክ እንዳደረገም ማየት ይቻላል በተሳሳተ መንገድ በሶሻል ሚዲያም የተለያዩ ሚዲያዎችም ትዘገብ የነበረው ትልቅ ጉዳት አድርሰዋል ማለት እንችላለን ሆኖም ለመመለስ ብዙ ጥረቶች ይናረግ ነበረ እውነቱ እንዲወጣ ተማሪዎችም ሆኑ ቤተሰቦች እንዲሁም ህብረተሰቡ በማህበራዊ ድረገጾች ላይ ዩኒቨርሲቲውን እና ተማሪዎቹን በተመለከተ በሚወጡ ያልተረጋገጡ ወሬዎች መደነጋገር የለባቸውም ብለዋል ዶክተር ለታ ማንኛውም ጥያቄ ያለው አካል ከዩኒቨርሲቲው ማረጋገጥ የሚችልበት ሁኔታን ማመቻቸታቸውንም ጨምረው ገልጸዋል ዶክተር ለታ አንቬሪፋይድ የሆነ ኢንፎርሜሽን ፌስቡክ ላይ ሊለቅ ስለሚችል የእኛ ተማሪዎችም ይሁን የሚዲያ ሰዎችም ይሁን አክቲቪስቶችም ይሁን ምንም ማጣራት ሳያደርጉ በፈለጉ ሰዓት ለእኛ ሊደውሉ ይችላሉ። ዌብሳይት አለን። የዩኒቨርሲቲ ሚዲያ ስላለ የማጣራት ስራ ያረጉ። ለአሜሪካ ድምጽ ናኮር መልካም ካምቦ